ላለፉት ሶስት ወራት በነቀምቴ ኩምሳ ሞረዳ ቤተ መንግሥት ታስረው የሚገኙ ግለሰቦች እስካሁን ፍርድ ቤት አለመቅረባቸው እንዳሳሰባቸው ከቤተሰቦቻቸው መካከል አንዳንዶቹ ለቪኦኤ ገልጸዋል። ከታሳሪዎች መካከልም ምግብና ውሃ ባለማግኘታችን ለእንግልትና ለበሽታ እየተጋለጥን ነው ብለዋል። ትላንት ጥቂት ታሳሪዎች የተለቀቁ ሲሆን አስተያየታቸውን ከመስጠት ግን እንደተቆጠቡ ተናግረዋል። የከተማው ባለሥልጣናት ተጠይቀው መልስ ከመስጠት ተቆጥበዋል። የክልሉ ፖሊስ ኮሚሽነር አቶ ከፍ ያለው ተፈራ ግለሰቦቹ በምዕራብ ኦሮሚያ ይንቀሳቀሳል ካሉትና ሽፍታ ሲሉ ከጠሩት ቡድን ጋር ግንኙነት አላቸው በሚል ጥርጣሬ መያዛቸውን ለቪዮ ገልጸዋል። ናኮር መልካ ተጨመሪ ያለው በነቀምቴ ኩምሳ ሞሮዳ ቤተመንግስት ውስጥ በማዘዣ ማዕከሉ ተይዘው ከታሰሩ ሶስት ወራት ከሁለት ሳምንታት እንዳለፋቸው ይናገራሉ። አንድ እዛው እስር ቤት ውስጥ ሳሉ አገኘሁት ባሉት ሞባይል ስልክ ያናገርኳቸው ሰው እስካሁን ፍርድ ቤት እንዳልቀረቡና ቀርቦ የጠይቃቸውም የመንግስት አካል እንደሌለ ገልጸዋል። ይህ ደግሞ በመደበኛው የፍርድ ሂደት በ48 ሰዓት ወይም መደበኛ ባልሆነ ሁኔታ በሁለት ሳምንት ውስጥ ዳኛ ፊት የመቅረብ መብታቸውን እንደተጋፋባቸው አመልክተዋል። ከሁሉም በላይ ችግር ሆነ ብኝ የሚሉትን እንዲያብራርተዋል። ደሞዝ ከተቋረጠብን ሶስት ወር ሆኖናል። ባለቤቶቻችን ለልጆቻችን የሚያበሉት አጥተዋል። ለትምህርት ቤት ደብተር አልተገዛላቸውም። ክፍያም ባለመፈጸሙ ያልተመዘገቡ ተማሪዎችም አሉ። በገንዘብ እጥረት ምክንያት ምግብ ስለማይመጣልን አንድ እንጀራ ሲመጣ እንኳ ለአስር እንቋደሳለን። ከዚህ ደግሞ የሚቀርብልን ምግብ የለም መንግስት ይልቀቀን ወይም ደግሞ የተሻለ አገልግሎት ወዳለበት እስር ቤት ይውሰደን እዚህ እንዲሁ እየተንገላታን ነው ብሏል። ባለቤታቸው ከታሰሩ ሶስት ወራት እንዳለፋቸው የሚናገሩና ለደህንነቴም ስለምሰጋ ስሜን አልጠቅስም ያሉ ግለሰብ በበኩላቸው የባለቤታቸው ደመወዝ ከቆመ ወራት በማለፋቸው ምግብ ለመውሰድና ልጆቻቸውንም ለማኖር ችግር እንደገጠማቸው ተናግረዋል። መንግስት እንዲያደርግላቸው የሚፈልጉትንም ገልጸዋል። በቤቴ ወይም ማንኛውም ሰው መንግስት በጠረጠረው አባቶ ወይም ደግሞ ኦነግ ሸኔ ከሚባሉ ኃይሎች ጋር ግንኙነት ካላቸው በአንድ ወይም ሁለት ሰው ምክንያት ብዙ ሰዎች ከሚንገላቱ ተጨባጭ ማስረጃ የተገኘበት በሕግ ተጠይቆ ንጹህ የሆነው ቢለቀቅ የተሻለ ይመስለኛል። ከኩምሳ ሞሮዳ ቤተመንግስት ቤተ ትናንት ከሰዓት በኋላ በዋስ መለቀቃቸውን የነገሩኝ አንድ ስማቸውን መናገር የማይፈልጉ ሌላ ግለሰብ ለምን እንደታሰርኩም ሆነ እንደተፈታው አላውቅም ብለዋል። ታስረው የሚገኙትንም ሆነ የተፈቱ ሰዎችን ቁጥር በተመለከተ መረጃ ለማግኘት ያደረኩት ጥረት አልተሳካም። በታሰሩ ሰዎች ጉዳይ ላይ ማብራሪያ እንዲሰጡኝ የእጅ ስልካቸው ላይ በተደጋጋሚ ደውዬ የጠየኳቸው የከተማው ከንቲባ አቶ በድሳ ጅንፌሳ በመሰል ጉዳዮች ላይ መናገር የሚችለው የማዘዣ ማዕከሉ እንደሆነ ገልጸው እሳቸው ምንም አይነት አስተያየት እንደማይሰጡኝ ነግረውኛል። የከተማው ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ተሾመ ገነቲ መልስ እንደሚሰጡኝ ቃል ገብተው ከቀጠሩኝ በኋላ በተደጋጋሚ ብደውልላቸውም ስልካቸውን አላነሱልኝም። የምዕራብ ኦሮሚያ ማዘዣ ማዕከል ኃላፊን ለማ ማግኘት ያደረኩት ጥረት አልተሳካም። ወደ ሌሎችም የመንግስት ስራ ላፊዎች ደውዬ ባላገኛቸውም በነቀምቴ ውስጥ ስለታሰሩ ሰዎች የኦሮሚያ ክልል ፖሊስ ኮሚሽነር ከፍ ያሉ ተፈራ ለባልደረባዬ ሙክታር ጀማል ተከታዩን ብለውታል። ታማ ጎዲናሌን ሊጣፊ ኬበባ ኦሮሚያ ኬሰት ኦላንቱማ ሴራ ጉቱማ ጉቱት ከበቺ ሱዳ ወልቀበቴ በምዕራብና ደቡብ ምስራቅ ኦሮሚያ የህግ በላይነት ማስከበር ላይ በተሰራው ሥራ ትልቅ ውጤት ተገኝቷል። አልፎ አልፎ ግን የፀጥታ ችግሮች አሉ። ከዚህም ጋር ተያይዞ ተሳትፎ ያላቸውና በተለይ ጫካ ውስጥ ታጥቆ ከሚንቀሳቀሰው ቡድን ጋር ተያያዥነት አላቸው ተብሎ የተጠረጠሩ ሰዎች ተለይተው ይያዛሉ። እነዚህ ግለሰቦች ጉዳያቸው እስኪጣራ የሚያዙ ይሆናል። የታሰሩት ሰዎች ቁጥራቸው ይህን ያን ነው ብለው ከመግለጽ የተቆጠቡት ኮሚሽነሩ በሌሎችም የኦሮሚያ አካባቢዎች በተመሳሳይ ምክንያት ቁጥጥር ስር ውለው ጉዳያቸው እየተጣራ የሚገኙ ተጠርጣሪዎች እንዳሉ አመልክተዋል። ፍርድ ቤት ለምን አልቀረቡም ተብለው ተጠየቁትም ሲመልሱ ስልጠናና ታድሶ ወስደው ወደ ኅብረተሰቡ የሚመለሱ በመሆናቸው ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ታምቦ no way